ነጋት ቡላ ደግ የፈተው ተከኛ አመሰገንታፋን አማራቱ ትይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከተላበስን ድረስ በየጊዜው የሚያጋጥሙንን ችግሮች ለመፍታት የሚሳነን አይሆንም። ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። በዛሬ ዕለት በኢትዮጵያ በተከበረው ታሪካዊው የ125ኛው የአድዋ ድል መታሰቢያ ስነስርዓት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይቀርባል። ታሪካዊ ቀን መሰንበቻውንም ኢትዮጵያውያን ባሉባቸው የተለያዩ ሀገሮች ወቅታዊ የኢትዮጵያን ፍላጎቶች በሚያንጸባርቁ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ በተለያዩ ስነ ስርዓቱ ይታስበዋል። የዕለቱን ታሪካዊ አንድምታና ለዘመናችንም ፈተናዎች ያለውን ፋይዳ አስመልክቶ በታሪክ አጥኚ የቀረበ ትንታኔም ይዘናል። በትግራይ ክልል በአሁኑ ወቅት አለ ያለውን የጸጥታ ችግር በአስቸኳይ በመቅረፍ ሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ አለበት ሲል አረና ትግራይ ለዲሞክራሲያዊ ፓርቲ አሳሰበ። በዚህም ላይ ዘገባ ይዘናል። ጤና ስጥልን እንደምናመሻችው ክብራትና ክብራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ የካቲት 23 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪው ንጉስ ታምሬና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ይታየ ነኝ። የፌዴራል ጠቅላይ ፍርድ ቤት በእስር ላይ የሚገኙት እነ አቶ ጃዋር መሐመድ ወደ ግል የሕክምና ተቋም ተወስደው እንዲታከሙ ዛሬ በሰበር በሰጠው ውሳኔ መሰረት ማምሻውን ሆስፒታል መግባታቸውን ጠበቆቻቸው ገልጸዋል። ሙክታር ጀማል ተከታዩን አጠር ያለ ዘገባ አስተላልፎልናል። በቃሊቲ ማረሚያ ቤት በእስር ላይ ሆነው የፍርድ ቤት ጉዳያቸውን በመከታተል ላይ የሚገኙ እናቶ ጀዋር መሐመድ እና ሌሎች ተከሳሾች አዲስ አበባ ውስጥ ወደሚገኝ ላንድማርክ ማርኮ ሆስፒታል ተወስደው እንዲታከሙ በጠበቆቻቸው ሲቀርብ የነበረ አቤቶታ በጠቅላይ ፍርድ ቤቱ ሰበር ሰሚ ችሎት የመጨረሻ እልባት አግኝቶ ተከሳሾቹ በሆስፒታሉ ሕክምና እንዲያገኙ ትዕዛዝ ተላልፏል። ተከሳሾቹም ወደ ሆስፒታል ተወስደው ሕክምና እንዲያገኙ በተወሰነው መሰረት ዛሬ በፖሊስ ታጅበው ሆስፒታል እንዲገቡ ተደርገዋል። ፌዴራል ጠቅላይ ፍርድ ቤት የላንድማርክ ሆስፒታል የህክምና ቡድን ወደ ቃሊቲ ማረሚያ ቤት በመሄድ ለተከሳሾቹ የህክምና አገልግሎት እንዲሰጥ አሳልፎ የነበረውን ውሳኔ በመቃወም የተከሳሾች ጠበቃ ያቀረቡትን የይግባኝ ክርክር ያደመጠው ሰበር ሰሚ ችሎት የጠቅላይ ፍርድ ቤቱን የስር ችሎት የሰጠውን ውሳኔ በመሻር ቀደም ሲል ከፍተኛ ፍርድ ቤቱ የሰጠውን ውሳኔ አጽንቷል። የከፍተኛ ፍርድ ቤቱ ውሳኔ ደግሞ ተከሳሾቹ ወደ ጤና ተቋም ሄደው ሕክምና እንዲያገኙ የሚፈቅድ በመሆኑ ተከሳሾቹ ከእስር ቤቱ በአጃቢ ተወስደው ሕክምናውን ያገኙ ሲል በአምስት ዳኞች የተወሰነው የሰበር ሰሚ ችሎት ትዕዛዝ ሰጥቷል። ፍርድ ቤቱ በሰጠው ትዕዛዝ መሠረት አቶ ጀዋር መሐመድ አቶ በቀለ ገርባ እና አቶ ሀምዛ አዳነ ወደ ላንድማርክ ሆስፒታል መወሰዳቸውን ቪኦኤ ከጠበቆቻቸው አረጋግጧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር፣ ለዘገባው አመሰግናለሁ። የአዣንስ ፍራንስ ፕሬስ ጋዜጠኛ የትርጉም ረዳት የነበረው ፍጹም ብርሃነ ባለፈው አርብ ሌሊት ላይ እንዲሁም ለፋይናንሻል ታይምስ ሪፖርተር ተርጓሚው አሉላ አካሉ ቅዳሜ ዕለት መቀሌ ውስጥ በኢትዮጵያ ወታደሮች መያዛቸውን የደረሰን ዜና አመለከተ። የኢትዮጵያ መንግስት ዓለም አቀፍ ጋዜጠኞችና ሪፖርተሮች ወደ ክልሉ ገብተው እንዲዘግቡ ፈቃድ መስጠቱና የዜና አውታሮችም ዘጋቢዎቻቸውን እየላኩ መሆናቸው ይታወቃል። ትናንት ከሰዓት በኋላ ደግሞ የቢቢሲ ጋዜጠኛ ግርማይ ገብሩና ለተለያዩ የሚዲያ ተቋማት የሚሰራው ጋዜጠኛ ታምራት የማነ ቅዳሜ ጠዋት በቁጥጥር ስር መዋላቸው ታውቋል። ከክልሉ የመንግስት ኮሚኒኬሽንስ ቢሮ ስለ ጉዳዩ ማብራሪያ ለማግኘት የተደረገው ጥረት አልተሳካም። በዚህ እንዳለ ጋዜጠኞችና ሌሎችም የመገናኛ ብዙሃን አባላት እንዲለቀቁ ለጋዜጠኞች ደህንነት የሚሟገተው ሲፒጄ ጠይቋል። የሲፒጄ የአፍሪካ ተጠሪ ሙቶኪ ሙሞ ባወጡት መግለጫ ግጭት ከሚካሄድበት የትግራይ ክልል በቂ በነጻነት የተጠናቀረ ዘገባ አለመውጣቱ አስቀድሞም በጥልቅ አሳሳቢ ሆኖ ቆይቷል። ካሉ በኋላ አሁን ደግሞ ጋዜጠኞችንና ሌሎችም የሚዲያ ሰራተኞችን መታሰራቸው ፍራቻና ራስን በራስ ሳንሱር ማድረግን ማስከተሉ እንደማይቀር ጥርጥር የለውም ብለዋል። ኬንያ የምስራቅ አፍሪቃ ሀገሮች ማህበረሰብ መሪነትን ተረክባለች። የማህበረሰቡ ስብሰባ ቅዳሜ ዕለት በኢንተርኔት አማካይነት የተከናወነ ሲሆን የኬንያ ፕሬዚደንት ኡሁሩ ኬንያታ ሊቀመንበርነቱን ከሩዋንዳ አቻቸው ከፖል ካጋሜ ላይ ተረክበዋል። ናይሮቢ ገልሞ ዳዊት ዝርዝሩን ይዟል። ሀያ አንደኛው የምስራቅ አፍሪካ ማህበረሰብ ሀገራት ስብሰባ ባለፈው ቅዳሜ ተከናውነዋል። በበየነ መረብ በተከናወነው ስብሰባ ላይ የአባል ሀገራቱ ተወካዮች የተለያዩ ውሳኔዎችንም አሳልፈዋል። የስድስት ሀገራትን ማህበር ስትመራው የነበረችው ሩዋንዳ ኃላፊነቷን ለኬንያ ያሳለፈች ስትሆን የኬንያው ፕሬዝደንት ኡሁሩ ኬንያታ ለሚቀጥሉት አምስት ዓመታት ማህበሩን ለመምራት ቃለ መሃላ ፈጽመዋል። ኬንያታ ለማህበሩ ያላቸውን ዓላማ ለማሳካት እንደሚሰሩ ተናግረዋል። Demand more of those of us in leadership. Our responsibility at all levels of leadership is therefore to ensure. የምስራቅ አፍሪካ ማህበረሰብ ነዋሪዎች በአመራር ላይ ካለን ሰዎች ብዙ ይጠብቃሉ። ስለዚህም ድርሻችን የምስራቅ አፍሪካ ማህበረሰብ ምስረታ ግቡን እንድመታ መትጋት ነው። ከሁለት አስርተ ዓመታት በፊት ማህበሩን ስናቋቁም አራት መሰረታዊ ኢላማዎችን አስቀምጠን ነበር። አንደኛው በአንድ የጉምሩክ ስርዓት መተዳደር፣ የጋራ ገበያ መፍጠር፣ የጋራ የመገበያያ ገንዘብ ማተምና በመጨረሻም ደግሞ የፖለቲካ ፌዴሬሽን መመስረት ነበር። ከነዚህም በ2005 የተጀመረው በጋራ የጉምሩክ ስርዓት መተዳደር እንዲሁም በ2010 በስራ ላይ የዋለው የጋራ የገበያ ስርዓት መመስረት በትግበራ ላይ ናቸው። በመቀጠልም የጋራ የመገበያያ ገንዘብ የመፍጠሩ ሂደትም ከስድስት ዓመት በፊት በተደረሰው ስምምነት መሰረት በሂደት ላይ ሲሆን የፖለቲካ ፌዴሬሽን የመመስረት ሀሳብም ከባለፈው አጠቃላይ ስብሰባችን በኋላ የተቋቋመው ኮሚቴ ህገ መንግስት በማርቀቅ ላይ ነው ብለዋል። ኬንያታ በፊቱ የማህበሩ ፕሬዚዳንት ፖል ጋጋሜ የተጀመሩ ስራዎችንም እንደሚያስቀጥሉ፣ በአባል ሀገራቱ መካከል የንግድና ኢኮኖሚያዊ ትስስር ይበልጥ እንዲጎለብት እንደሚሰሩ አስገንዝበው የምስራቅ አፍሪካ ማህበረሰብ ሀገራት ስብስብ በአፍሪካ ጠንካራ ኢኮኖሚ የሚንቀሳቀስበት አካባቢ የሆነ መምጣቱን ገልጸዋል። አባል ለመሆን ጥያቄ እያቀረበች ያለችው ደቡብ ሱዳን ኬንያ በተገቢነት ለደቡብ ሱዳን ዜጎች ነጻ ቪዛ እንደሚሰጥም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ቀልሞን ለዘገባው አመሰግናለሁ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍሪካ ውስጥ የኮቪድ-19 ክትባት ማዳረስ እንቅስቃሴ በስፋት ተጀምሯል። በዓለም የጤና ድርጅት የክትባት ማዳረስ መርሃ ግብር ኮቫክስ አማካይነት ሲሆን ትናንት ሰኞ አይቮሪኮስትና ጋና የጤና ጥበቃ ሰራተኞቻቸውንና የግዴታ ስራ ገበታቸው ላይ መገኘት ያለባቸውን ሰራተኞች መክተብ ጀምረዋል። የክትባት ዘመቻውን የጀመሩት ባለው ውሱን የክትባት አቅርቦትና በማጓጓዝም ዙሪያ ባሉ ችግሮች የተነሳ ክትባቶችን ለማግኘት አዳጋች ሁኔታ ለገጠማቸው ባለዝቅተኛና መካከለኛ ገቢ ሀገሮች በኮቫክስ አማካይነት በቀረበላቸው የአስትራዜኔካ ክትባት መሆኑ ታውቋል። የጋና ፕሬዚደንት ናና አኩፎ አዶ ከኮቫክስ የተገኘው ክትባት የተቀዛቀዘውን የሀገራችንን የስራ እንቅስቃሴ እንደገና እንዲያንሰራራ ኢኮኖሚያችንንም መልሰን እንድንገነባ አዲስ ምዕራፍ ከፍቶልናል ብለዋል። ጋና እስካሁን ከ84 ሺ በላይ የኮሮና ቫይረስ ተጋላጮች እንደተገኙ አስታውቃለች። በበሽታው ሳቢያ 604 ሰዎች መሞታቸውንም ተናግራለች። ቱርክ ውስጥ በበኩሏ 32700 ሰዎች በቫይረሱ መያዛቸውን እና 192 ሰዎች መሞታቸውን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አመልክቷል። የዓለም የጤና ድርጅት ሲናገር የኮሮና ቫይረስ ስርጭቱን ለመቆጣጠር እየታገሉ ያሉ ሌሎች 24 የአፍሪካ ሀገሮች በዚህ ሳምንት በኮቫክስ መርሃ ግብር አማካይነት ክትባቶች ማግኘት ይጀምራሉ። በሌላ የኮቪድ-19 ዜና ፈረንሳይ ከ65 ዓመት በላይ የሆኑ ሰዎችን በኦክስፈርድ ዩኒቨርሲቲና በአስትራዜኔካ ኩባንያ ህብረት የተሰራውን የኮቪድ-19 ክትባት መክተብ እንደምትጀምር ይፋ አድርጋለች። ይህንን ዛሬ ይፋ ያደረጉት የፈረንሳይ የጤና ሚኒስትር ኦሊቪዬ ቬራን ናቸው። የቀደመ የጤና እክል ያላቸው እድሜያቸው ከ50 ዓመት በላይ የሆኑ ሰዎች እንዲሁም ከ65 እስከ 74 ዓመት የሆኑትም ጭምር የአስትራዜኒካውን ክትባት መከተብ እንደሚችሉ የጤና ሚኒስትሩ አመልክተዋል ፈረንሳይ የአስትራዜኒካውን ክትባት ለአረጋውያን አንሰጥም ካሉ በርካታ የአውሮፓ ሀገሮች መካከል አንዷ እንደነበረች ይታወሳል የዩናይትድ ስቴትስ ደግሞ የሀገሪቱ ዋናው የተላላፊ በሽታዎች አዋቂ የብሔራዊ የተላላፊ በሽታዎች ተቋሙ ዲሬክተር ዶክተር አንቶኒ ፋውቺ ዛሬ ለዋሽንግተን ፖስት ጋዜጣ በሰጡት ቃል የፋይዘርና ባዮንቴክ እንዲሁም የሞደርናን ክትባቶች ለተከታቢዎች በሁለት ጊዜ መስጠታችንን እንቀጥላለን ብለዋል። የዩናይትድ ስቴትስ መንግስት ባለስልጣናት በክትባት እጥረቱ ምክንያት ክትባቱ ለብዙ ሚሊዮኖች ሊዳረስ ባለመቻሉ ለእያንዳንዱ ተከታቢ ሁለተኛውን ክትባት መስጠቱን ትቶ ሌሎች የመጀመሪያውን እንዲያገኙ ቢደረግ ብለው በርካታ የህዝብ የጤና ጥበቃ አዋቂ ባለሙያዎች እየወተወቱ ናቸው። ዶክተር ፋውቺ ይህን አስመልክተው ሲናገሩ አሁን ተነስተን አንድ ነጠላ ክትባት ብቻ እንስጥ ያልን እንደሆነ ቫይረሱን በሚገባ ላይከላከል ይችላል ብለዋል። ደግሞ አዲስ የቫይረስ ዝርያ አይነቶች ተበራክተው ሊዛመቱም ይችሉ ይሆናል ሲሉ አሳስበዋል። በዓለም ዙሪያ የአዲስ የኮሮና ቫይረስ ተጋላጮች ቁጥር ከሰባት ሳምንታት በኋላ ለመጀመሪያ ጊዜ እያሻቀበ መምጣቱን የዓለም የጤና ድርጅት አስታውቋል። ከበድ ባለመጠን ሊያሻቅብ ሳይሆን አይቀርም ብለው ባለስልጣናቱ ስጋታቸውን ገልጸዋል። የደብሊዩ ኤችኦ የኮቪድ-19 የቴክኒክ ዘርፍ ኃላፊ ማሪያ ቫን ከርኮቭ ትናንት በጂኔቫ በድርጅቱ ዋና ጽህፈት ቤት በሰጡት ገለጻ ይሄ ቫይረስ እድሉን ካገኘ እንደገና ሊያንሰራራ እንደሚችል አጥብቀም በከፍተኛ ደረጃ መጠንቀቅ አለብን ብለዋል። የድርጅቱ ዋና ዲሬክተር ዶክተር ቴድሮስ አድሃኖም በበኩላቸው በአራት የዓለም አካባቢዎች በሰሜንና በደቡብ አሜሪካ፣ መካከለኛው ምስራቅ፣ በአውሮፓና በደቡብ ምስራቅ እስያ የኮሮና ቫይረስ ተያዦች ቁጥር እያሻቀበ መሆኑን አመልክተዋል። ይህ መሆኑ አሳዛኝ ቢሆንም ሊያስገርመን አይገባም ነው ያሉት ቴድሮስ አድሃኖም። ወረርሽኙን ለመከላከል የወጡ የጤና ጥበቃ እርምጃዎች ረገብ ማለታቸው ከፊል ምክንያቱ እንደሆነም ጠቅሰዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ የካቲት 23 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ አንድ መቶ ሀያ አምስተኛው የአድዋ ድል መታሰቢያ በዓል ድህነትን ለመዋጋትና የህዳሴ ግድብን ለማጠናቀቅ ለተያዙት ግቦች ትኩረት በጠየቀ ጥሪና ሌሎች መልእክቶች ዛሬ በኢትዮጵያ ተከብረው ውሏል። ጸሐይ ዳምጠው ሥነ ሥርዓቱን ተከታትላ ተከታዩን አድርሳናለች። ለዛሬው የአድዋ ድል ክብረ በዓል ከወሩ መጀመሪያ አንስቶ በሀገሪቱ የተለያዩ አካባቢዎች የጀግኖች ገድል ሲዘከር ቆይቷል። ዛሬ የካቲት 23 በዓሉ በደማቅ ሁኔታ ተከብሯል። ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት የአዲስ አበባ አከባበር ላይ ቁጥሩ የበዛ ሰው ተገኝቷል። የአድዋ ድል ኢትዮጵያውያን ያለ ልዩነት ተሰልፎ ኢትዮጵያን ያስከበሩበት መሆኑን ያስታወሱት ፕሬዝዳንት ሳህለወርቅ ሁሉም ነገር ከሀገር በታች ነው ብሏል። አፍሪካን የመቀራመጥ የአውሮፓውያን ቅዠት እውን ቢሆን ዛሬ መላዊ ጥቁር ሕዝብ አንገቱን ቀና የሚያደርግበት ታሪክ አይኖረውም ነበር። ዛሬ ያለው የኢትዮጵያና የኢትዮጵያውያን መልካ ምድራዊ ገጽታ ወግ ባህልም ሆነ ቋንቋ የዛሬው መልክ ሊኖረው ባልቻለ ነበር። የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከተላበስን ድረስ በየጊዜው የሚያጋጥሙንን ችግሮች ለመፍታት የሚሳነን አይሆንም። የአድዋ ድል ምስጢሩ ኢትዮጵያውያን የነበራቸው አንድነትና መተሳሰብ፣ ጽናትና አይበገሬነት፣ ከሁሉም በላይ ደግሞ ለኢትዮጵያ የነበራቸው ፍቅርና ታማኝነት ነው። ይህንን ዘላለማዊ ማድረግ ይኖርብናል። ኢትዮጵያ ከግለሰብ፣ ከቡድን፣ ከፖለቲካ ፓርቲ ወዘተ በላይ መሆኗ ላይ የማይደራደሩ ነበሩ። ዛሬም ማንም ይሁን ምንም አይነት ነገር ከኢትዮጵያ በታች መሆኑን አምነን ለሀገራችን ሰላምና ልማት በጋራ መቆም ይኖርብናል። እንደ ዜጋ ተከብረን አንገታችንን ቀና አድርገን ልንሄድ የምንችለው ኢትዮጵያ እስከ ኖረች ድረስ መሆኑን ምን ጊዜም ቢሆን ብጅታ ሊኖረን አይገባል። የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ሲናገሩ ትውልድ ዘመን ተሻጋሪ ታሪክ ለመስራት እንዲተጋና ደሃ የምለን መጠሪያ ለማጥፋት ለተቀን እንዲጥር መክረዋል። በያለንበት ሙያ ዘመኑ የሚጠይቀውን መስዋዕትነት ለመክፈል መዘጋጀት አለብን። ፍቅርንና ወንድማማችነትን ህብረትንና መደጋገፍን ከቀደምት ጀግኖች አባቶችና እናቶቻችን መማር አለብን። የኢትዮጵያ ጥንታዊ አባት አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ የእዳሴ ግድብን ግንባታ ለመጨረስ ትኩረት አድርገን እንስራ ስሉ ተደምጧል። ሀገራችን ኢትዮጵያ እንደሚታወቀው የሚቀናባት ሊወርሷት የሚፈልጉ ከግራና ከቀኝ የተሰበሰቡባት አገራችን ኢትዮጵያ ብዙ መከራ እያሳለፈች ነው። እዳሴ ግድባችንን እንደጀመርነው እንጨርሰዋለን። ወደፊታችን በኢትዮጵያ ውስጥ ምርጫ ይኖራል። ያንን ምርጫ ህዝቡ በሰላም በጥሞና ምርጫውን ማካሄድ ይኖርብናል። የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አድዋ የአሸናፊነትና የአይበገረነት ምልክት ነው ብሏል። ከአድዋ መማር ያለብን እንደ አባቶቻችን እና እናቶቻችን ያቺን መተኪያ የሌላትን ውድ ሀገራችንን አንድ ሆነን ማስከበርና ማሻገር ሲሆን ይህም ውስጣዊ አንድነታችንን አጠናክረን በጋራ ጠላት ላይ በጋራ በመዝመር የጋራ ሀገርን መገንባትን ይጠይቀናል። ስለሆነም የጋራ ጠላታችን የሆነውን ጥላቻ፣ ቂም፣ በቀል፣ መናናቅ፣ ጣት መጠቋቆም፣ መጠላለፍ፣ መከፋፈልን፣ የእልህ ፖለቲካ ቁማርን፣ የጠቅላይነትና አግላይነት አስተሳሰብን፣ አሉባልታውን ትተን የመፍትሔው አካል በመሆን ይህንን የተግዳሮት የበዛበትን ጊዜ በጋራ ለማለፍ ከዳር እስከ ዳር እጅ ለእጅ ተያይዘን በአንድነት መቆም ይኖርብናል። የአሜሪካ ድምፅ ያነጋገራቸው አባት አርበኞችና ተማሪዎች አድዋ የነጻነት ተምሳሌት መሆኑን አጉልቷል። በጥቁር የመሆናችን ራ ኮራ ያረገን ባለ እነሱ ጦር ያሸነፉት አንድ ሆነው ስለሆነ እኛም አንድ ብንን ብዙ ነገሮችን ችግሮች ማለት እንችላለን ብያምናነው ሙላቱ አስፋ እባላለሁ የሻ ኦሮሚያ ጀግኖች አርበኞች ማህበር ሊቀመንበር ነኝ። አድዋ የጥቁር ህዝቦች የነጻነት ተምሳሌት ናት። የዛሬ 125 ዓመት በ1888 ዓ ም የጣሊያን ወራሪ ኃይል ኢትዮጵያ በቅኝ ለመያዝ ያዘመተው ሰራዊት ዘመናዊ የነበረ አንድ የአውሮፓ ጦር በአፍሪካዊ ኃይል ሲሸነፍ የመጀመሪያ በመሆኑ የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የዓለም ጥቁር ህዝቦች የነጻነት ፋና እየተባለ ይጠራል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። የአድዋ ድል ዋጋ የኢትዮጵያዊ ማንነትን ያረጋገጠ ብቻ ሳይሆን ለሰው ልጆች ክብርና ነጻነትም ሰፊ ትርጉም እያበሰረ ነው ሲሉ አንዳንድ የታሪክ ምሁራን ይናገራሉ። በሌላ በኩል ደግሞ ዛሬ ኢትዮጵያ ለገጠሟት አገራዊ ወይም ብሔራዊ አንድነት ችግሮች መፍትሄ አመላካች ነው ሲሉ አንድ የታሪክ ተመራማሪ የተናገሩትን ጠቅሶ መለስካቸው አመሃ ተከታዩን የትንታኔ ዘገባ አጠናቅሯል። የታሪክ ተመራማሪዎች እንደሚነግሩን ከሆነ አጼ ምኒልክ በሕይወት እያሉ የተከበረው ሰባተኛው የአድዋ ድል በዓል በእጅጉ የደመቀ ነበረ። የዘንድሮው መቶ ሃያ አምስተኛው የአድዋ ድል በዓልም ደምቆ እንዳለፈ ብዙ የሚያነጋግር አይደለም። የዘንድሮ በዓል የሚለየው ግን ለድሉ በዓል በኢትዮጵያውያንም ሆነ በሌሎች አካላት የተሰጠው ትርጉም ወይም በሀገሪቱ የወደፊት ፖለቲካ ህይወት በሚኖረው አንድምታ እንደሆነ የታሪክ፣ የፖለቲካ፣ የሥነ ሰብ እና በመሳሰሉት የትምህርት መስኮች የተሰማሩ አዋቂዎች ይናገራሉ። የሰላም ሚኒስቴር ለበዓሉ ዋዜማ ካሰናዳቸው ዝግጅቶች መካከል በአንዱ ላይ ስለ አድዋ ድል የጥናት ወረቀት ያቀረቡትን በመቀሌ ዩኒቨርሲቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰር የሆኑትን ዶክተር አያሌ በከሬን በዚሁ ዙሪያ አናግሬያችኋለሁ። ለመሆኑ የአድዋ ድል ከኢትዮጵያ አልፎ ለሰው ልጆች ሁሉ ክብርና ነፃነት አንድምታ ይኖረው ይሆን የሚል ጥያቄ ነበር ያቀረብኩላቸው። አድዋ ጣሊያን ውስጥ አይደለም ያለው፣ አድዋ ያለው ኢትዮጵያ ነው። እነዚህ ጣሊያኖች ከሀገራቸው ወጥተው ብዙ ቦታ አቋርጠው መጥተው ነው ይወጉን። ለምንድነው ይወጉን? እኛ ከናንተ የበለጥን ነን፣ የበላይ ነን፣ እኛ ነጭ ነን፣ እናንተ አፍሪካውያን ናችሁ። ረጅም የሆነ ታሪክም ቢኖራችሁ፣ ስልጣኔም ቢኖራችሁ፣ ሃይማኖትም ቢኖራችሁ ፋይዳ የለውም። ከየእኛ በስር መሆን አለባችሁ የቅኝ አገዛዝ ስር መውደቅ አለባችሁ ብለው ተነስተው ያንን ማፍረሳችን ያንን ማፍረሳችን ያንን ደግሞ ሲያረጉት ለብቻቸው አይደለም። መላው አውሮጳውያኖች በዛ ድርጊት ተሰማርተው ጠቅላላ አፍሪካን ከእኛና ከላይቤሪያ በስተቀር በቁጥጥራቸው ስር በቅኝ አገዛዝ ስር አድርገው ነበረ እና በቆራጥነት ኢትዮጵያዊ ማንነትን በሚገባ ጥልቅ በሆነ መንገድ በመገንዘብ ነጻነታችንን አናስነካም፣ ክብራችንን አናስነካም፣ ማንነታችንን ሰው መሆናችንን አናስነካም ብለን ተዋግተን፣ ያ የተዋጋ ነው ለእኛ ብቻ ሳይሆን ቅኝ አገዛዝ ስር ለወደቁ ሁሉ ተምሳሌት እንዲሆን፣ አርአያ እንዲሆን፣ ማበረታቻ እንዲሆን ስለሆነ ትልቅ ነው ማለት ነው። ቢዮንድ ኢትዮጵያ ነው ማለት ነው። በዶክተር አየለ አባባል የአድዋ ጦርነት አንዱን ሰራዊት ተሸናፊ፣ ሌላውን ሰራዊት ድድ አድራጊ ያደረገ ጦርነት ብቻም አይደለም። ከጦርነቱ ፍጻሜ በኋላ ጎልተው የወጡና የፍልስፍና ይዘት ያላቸው ሀሳቦችን የሚያመነጨ ወይንም የወለድ ነው። ሁልጊዜም መከበር እንዳለበት ምክንያቱም ዓለምን የተሻለች ቦታ እንድትሆን ያረጋታል። ተርኒንግ ፖይንት የዓለም ታሪክን የቀየረ አዲስ ምዕራፍ የፈጠረ አዲስ ቋንቋ የፈጠረ፣ በፊት ቋንቋው የጭቆና መበዝበዝ ሲሆን ጭቆናን ከራሱ ላይ ለማውረድ የሚዋጋ ቆራጥ ሆኖ ነፃነቱን እንደገና እስከሚያገኝ የሚዋጋ ህዝብ ፈጠረ እና በዛ ምክንያት ነው እንግዲህ እንዳየኸው በጣም ብዙ አምባሳደሮች ናቸው የመጡት እና እነሱም ባለቤትነት ወስደዋል ማለት ነው። አድዋን ባለቤትነቱ የኛ ብቻ አይደለም። አሁን ያው እንደሰማው የቅድሙ የአፍሪካ ሕብረት ንግግርንም እንደሰማው ባለቤትነቱ ከኛ አልፎ ሌሎችንም እያጠቃሏል ማለት ነው። ይሄ ደግሞ አውሮፓውያኖችን ማክበር አለባቸው ብዬ አምናለሁ። የሰውን እኩልነት እስከተቀበልን ድረስ አንድ ሰው ከሌላ ሰው መብለጥ የለበትም የሚለውን መርህ እስከተከተልን ድረስ ይህ ድል የሁላችንም ድል ነው። ለዚህ ነው ሸርድ ቪክትሪት እየተባለው። የአድዋ ድል በኢትዮጵያ ማንነት ላይ ያሳደረው አዎንታዊ ተጽዕኖ ቀላል እንዳልሆነ በማስረዳት ይህም መበረታታት አለበት ሲሉ ዶክተር አየለ ይከራከራሉ። እንደገባኝ ከሆነ ብሔራዊ ማንነት ብሔራዊ ንቃት ስትል ክልልነት ከክልል አስተሳሰብ ከክልል አስተሳሰብ እየተንሸራተትን እያለፍን ወይም ደሞ ያ ክልልን በፊት የመለያ የመገደቢያ አጥር ሰርቶ መቀመጫ እዛ ውስጥ ደሞ ከተገኘና የዛ አካል ካልሆንግ ማግለያ ማፈንቀያ ነበረ። እርግጥውን በቅርብ እንዳየነው ከሆነ ይሄ ብሔራዊ ማንነት በድፍረት የዛ አይነት ትርክቶች፣ ውይይቶች በርክተዋል። እና እንደ አድዋ አይነቱ ደግሞ አውዱን ጠብቆ ሲመጣ የበለጠ ምክንያቱም የአድዋ ሚስጢር አንድነት ነው። ሌላ ምንም ምስጢር የለውም። አንድ የሆነ የተባበረ ህዝብ ምንም አይነት ኃይል ሊያሸንፈ እንደማይችል ነው። አሁንም አንድ ኮን ከተባበርን ያሉንን ችግሮች የኢኮኖሚ ችግር በለው፣ የፖለቲካ ችግር በለው፣ የሁሉንም ችግር ልንፈታ እንደምንችል የሚያሳይ ነው። እና ያንን ነው ሁልጊዜ መከተል ያለብን። እና ይህንን ንቃቱ ደስ የሚል አቅጣጫ ነው፣ ደስ የሚል ፍንጭ ነው። መቀጠል አለበት ሁላችንም ደግሞ እሱን ማበረታታት አለብን ማለት ነው። የኢትዮጵያ ብሔራዊ ማንነት ንቃተ ህሊናና ካለፉት አርባና ሐምሳ ዓመታት ወዲህ ከዚህ የማንነት ጅረት ውጭ እየፈሰሱ የሚታዩ የብሔራዊ ማንነት ንቃቶች አሉ። በእነዚህ ሁለት ኃይሎች መካከል የሚፈጠሩ ግጭቶች ባለፉት አራትና አምስት ወራት በትግራይ ክልል በተከሰተው ወታደራዊ ግጭት የደረሱበት ከፍተኛ ደረጃ ታይቷል። የህዶ አድል እንዲህ ያሉ ችግሮችን ለመፍታት ምን ያህል ይረዳል? ለዶክተር አየለ በከሪ ያቀረብኩላቸው ጥያቄ ነበረ። በጣም ይረዳል። አንደኛው ቁም ነገር መገንዘብ ያለብን ባለፉት ሰላሳ ዓመታት ምንድን ነው የተገነዘብ ነው። ድርጊቱ ምንድን ነው በምትልበት ጊዜ ኪሳራው ይበልጣል ከጥቅሙ። ሚሊየንስ ናቸው ከቦታቸው የተፈናቀሉ ብዙ ኢትዮጵያውያን ህይወታቸውን አጥተዋል። በማያውቁት ነገር ተገለዋል። እና ምንድን ነው የተማር ነው ክልል ስታጥር እና በዛ ብቻ ራሴን አለም አለው ለማለት ስታስብ እንደማይሰራ ነው ያሳያል። ምክንያቱም የእኛ ታሪክ ዘርፈ ብዙ ኤትኒክ የሚባለው ያ ህዝብ የተሳሰረ ነው። አላን እንወቀላሉ ቆራርጠህ ለብቻው ለብቻው ለማስቀመጥ አትችልም። የረጅም ታሪክ ስል ደግሞ ከ2000 በላይ ከ3000 ዓመት በላይ የሆነ ታሪክ ነው። በዛ ታሪክ ውስጥ በተለያየ መንገድ ህዝቦች ተሳስረዋል፣ ተገማምደዋል። ስለሆነም ይሄ ኢትዮጵያዊነት የምንለው ቅዠት አይደለም፣ ህልም አይደለም። በድርጊት ኮንክሪት በሆኑ ነገሮች የመጣ ነው እና አይ ቲንክ ወደዛ እየተመለስን ያለን ይመስለኛል አሁን። ምክንያቱም ጠባብነት ለጥቂት ሰዎች ብዙ ነገሮችን ሊያመጣ ይችላል፣ ሀብታም ሊያረጋቸው ይችላል ግን ህዝብን አይጠቅምም። ህዝብ ደግሞ እርስ በርሱ ሲፋጭ የሚጎዳው ሀገሩ ነው። ሀገር ደግሞ ካጣናት በቀር ሌላ አገር ሀገር የለንም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በደቡብ ክልል በስድስተኛው ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የምርጫ ሂደቱ በገዢው ፓርቲ ጫና የተሞላ አስተማማኝነት የጎደለውና የተባለው ምቹና ሰፊ የፖለቲካ ምህዳር የሌለው ነው ሲሉ ቅሬታ አቀረቡ። ችግሮች ሊኖሩ ይችላሉ። ነገር ግን ሁሉንም ጠቅሎ ብልጽግናን ተጠያቂ ማድረግ ተገቢነት የለውም ይላል የደቡብ ክልል ብልጽግና ፓርቲ በበኩሉ። ምርጫው ተአማኒ ፍትሐዊና ዲሞክራሲያዊ እንዲሆን ከመካሰስ ይልቅ ተቀራርበን መስራት አለብን ነው ያለው። ፓርቲዎቹ የተባሉትን ቅሬታዎች ያሰሙት ዛሬ በሐዋሳ ከተማ በተደረገ በደቡብ ክልል የሚገኙ ተፎካካሪ ፓርቲዎች የጋራ ምክር ቤት የአሰራር ስነ ስርዓት ቃል ኪዳን ሰነድ ላይ በመከሩበት ወቅት መሆኑን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከስፍራው ባጠና ያቀረው ዘገባ የምርጫ ቦርድ የጋራ ምክር ቤት ቃል ኪዳን ሰነድ እና ፓርቲዎቹ የሚደርሱባቸው ስምምነቶች ችግሩን ይፈታሉ ማለታቸውንም አመልክተዋል። ጋሞ ሕዝብ ዴሞክራሲያዊ ፓርቲ ሊቀመንበር አቶ መሬድ ሽብሩ በምርጫው ለመወዳደር ፓርቲያቸው የሚያደርገው ጉዞ በገዢው ፓርቲ ብልጽግና የተደናቀፍ መሆኑን ተናግሯል። የክልሉ የፓርቲዎች የቅሬታ ሰሚ ኮሚቴና የጋራ ምክር ቤት

ለየወረዳ ለየዞኑ አሳውቀን አንቀስቀሳ እንደምናደርግ ቢሮ እንደሚከፍ አሁን እያንዳንዱ ቀበሌ አላስገባኝ ብለው ቢሮ እያሸገ አሯሚች ላይ ጌና ላይ ታሽጎብናል፣ ጋፄ ላይ ታሽጎብናል፣ ጨንቻ ላይ በፓርቲ ውስጥ ተሳትፎ ያላቸው ግለሰቦች እንደሚታሰርባቸውም የወላይታ ብሔራዊ ንቅናቄ ፓርቲ ሊቀመንበር አቶ አማኑኤል ሞጊሶ ገዢውን ፓርቲ በመክሰስ ተናግሯል። እንዴት በግድ ካልመራው ተብሎ የእኛ ሀገር ዲሞክራሲ ገና ልምምድ ነው እየተባለ የእኛ ካድሬዎች እኛን ያታልሉ ዲሞክራሲ ከኛ ከአውሮፓ ቀድመን ነው የምናውቀው የዲሞክራሲ ለምምድን የቱ ጋር መቼ ነው እንደ ምክንያት እያቀረብን የምንሄደውን ነገር የሚቆመው ስለዚህ አሁን ትልቁ ጥያቄ ገዢው ፓርቲ ላይ ነው ህዝብ የፈለገውን እንዲመርጥ እድል እንዲሰጠውም ጠይቋል መሪውን ህዝቡ በጣቱ መርጧል መርጧ ያውቃል እድለኛ አደለም አላየልም እስካሁን አንዱ ስራችን ህዝባችን መሪያቸውን በጣታቸው የሚሸሙበት ሳይሆን ራሳቸው የሚሾሙበት ነው መሪ ማየት ነው ለዚህ ደግሞ እኛ አንደኛ ህዝቡን ሞብላይዝ ማድረግ ምርጫ ላይ እንዲሳተፉ ማድረግ፣ የሚመርጠውን አውቆ እንዲመርጥ ማድረግ፣ የምንታገለው ለህዝብ እስከሆነ ድረስ ህዝቡ ራሱ በዚህ ሂደት ውስጥ የራሱን የፖለቲካ ንቃት ሊነሩም እያሳደገ እየሄድ ምህ መስራትን ኃላፊነት አለብን ብዬ አስባለሁ። ስለዚህ በዚህ በኩል ተፎካካሪ ፖለቲካ ፓርቲዎች ከመወዳደር ያለፈ ለህዝብ መስራት አለብን። በተለይ በተለይ ይሄኛው ቲም ደቡቡ ምን ያህል በኢትዮጵያ ፖለቲካ ላይ አስተዋጽኦ አለው። ስለዚህ ይሄ ደቡብ ላይ ያለው የፖለቲካ ፓርቲ ኃይል ሆኖ መውጣት አለበት። በማህበራዊ፣ በፖለቲካ፣ በኢኮኖሚያዊ ጉዳዮች ላይ የህዝቦችን ጥያቄ ሊያስመልስ የሚችል እኩል የሀገር ባለቤትነትን ማረጋግጥ የሚችል ለዛም የሚታገል ኃይል ሆኖ መውጣት አለበት። የፖለቲካ ፓርቲዎች የህዝብን የግንዛቤ ደረጃ በማሳደግ ምርጫው ሰላማዊ ፍትሐዊና ነፃ እንዲሆን ማድረግ አለባቸው። ያለው ደግሞ የአዲስቱ ትውልድ ፓርቲ ተወካይ አቶ ታምራት ማጫ ናቸው። የብሔር ኮንፍሊክት ሊመጣ የሚችልበት የአዋሳኝ አካባቢዎች ኮንፍሊክት ሊመጣ የሚችልበት ደቡብ ክልል ሴንሲቲቭ ኤሪያ ስለሆነ፣ ስለዚህ ጥንቃቄ ብናደርግ ጥሩ ነው። ለውጥ በአንድ ጀንበር በአንድ ምርጫ ለውጥ ይመጣል ብለን ተአምር ከሰማይ እናዘንባለን ብለን እዚህጋ ጋር ምንሰብክ ከሆነ ነገ ሐሰት ሰባኪዎች ተብለን በድንጋይ እንወገራለን። ችግሮቹ ከተፈጠሩ በኋላ እሳት የማጥፋት ስራ ከምንሰራ ቀደም ብለን ብንሰራ በእኛ ጊዜ ባይሳካ ከእኛ ቀጥሎ ባለው ትውልድ የሚሳካ ፓርቲዎቹ በምርጫ ሂደቱ ላይ ገዢው ፓርቲ ጫና እያሳደረ ነው፣ ያለመተማመን በፓርቲዎች መካከል ሰፍኗል፣ የሚፈለገው የፖለቲካ ምህዳር አልተፈጠረም በማለት ቅሬታቸውን አሰምተዋል። በዋናነት የተከሰሱት ክልሉን እየመራ ያለውን የደቡብ ክልል ብልጽግና ፓርቲ፣ የፓርቲው ተወካይና የፓርቲው የሲቪክ ተቋማትና የፖለቲካ ፓርቲዎች ዘርፍ ኃላፊ ወይዘሮ ፀሐይ ወራሳም ችግሮች ሊኖሩ እንደሚችሉም ተናግረዋል። ሁሉም ችግሮችን ግን ጠቅልለዋል ለብልጽግና ፓርቲ መስጠት መፍትሄ አይሆንም ብሏል። ይልቁንስ ለሀገሪቱም ሆነ ለዜጋዎች የሚበጀው ምርጫው ተአማኒ፣ ፍትሃዊና ዲሞክራሲያዊ እንዲሆን በመነጋገርና በመቀራረብ መስራት ነው በማለት ተናግሯል። ብልጽግና ፓርቲ ምርጫው ነፃና ፍትሃዊ እንዲሆን እየሰራ ነውም ብሏል። እንደ ብልጽግና በየአካባቢውም እብን የሚነሱ ቅሬታዎችንም ጭምር አድረስ እያደረገ በቦታውም ጭምር እየሄደ እየፈታ ያሉባቸው አካባቢዎች አሉ ውስጥ ቅርብ ጊዜ ችግር አለ ተብሎ ለአርባ ምንጭ አካባቢ መሰብሰብ አልቻልንም፣ አዳራሽ አላገኘንም የሚሉ ቅሬታዎች ሲመጡ በቦታው የሄደም ጭምር አመራሩ እየፈታ ሴትል የሆኑባቸው አካባቢዎችን ጭምር ስላሉ እንዲህ እንዲህ አይነት ነገሮች ወደፊትም ይጠናከራሉ ብለን ማሰብ ብንችል በጣም ጥሩ ነው። የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽሕፈት ኃላፊ አቶ ፍረው በቀሌ በፓርቲዎች መካከል ያለው መወቃቀስ የጋራ ምክር ቤቱ የቃል ኪዳን ሰነድ እና ፓርቲዎቹ የሚደርሱባቸው ስምምነቶች ችግሮቹን ይፈቱታል ብሏል። የጋራ ምክር ቤት የሚቋቋምበት ዓላማውም አላማውም ይሄው ነው በማለት ተናግሯል። የፓርቲዎች የጋራ ምክር ቤት አላማ የዜጎች ህገ መንግስታዊ መብት ሳይሸራርፍ እንዲከበር ማድረግ፣ ምርጫው ነፃ፣ ፍትሐዊና ዴሞክራሲያዊ እንዲሆን ማስቻልና ጠንካራ የመድበላዊ ፓርቲ ለመመስረት የሚደረገውን ጥረት ማገዝ ነውም ብሏል። ለስድስተኛው አገራዊ ምርጫ ከሚወዳደሩ ሀያ ከሚደርሱ ክልላውና አገራዊ ፓርቲዎች ውስጥ አብዛኛዎቹ እጩዎቻቸውን ማስመዝገባቸውን የተናገሩት አቶ ፍሬው 8247 የምርጫ ጣቢያዎች መዘጋጀታቸውንም አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። የተባበሩት መንግስታት ድርጅት በጦርነት ግጭት የታመሰች በምትገኘው የመን ሕይወታቸውን ለማትረፍ ለሚጣጠሩ ቁጥራቸው 16 ሚሊዮን እንደሚደርስ ለሚገመቱ ሰዎች የሚውል የ3 ነጥብ 85 ቢሊዮን ዶላር እርዳታ እንደሚፈልግ አስታወቀ። ይህን አስመልክቶ የአሜሪካ ድምፅ አዘጋቢ ሊሳች ላይን ከጄኔቭ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ምንም የምናባክነው ጊዜ የለንም ይላሉ። ረሃብ በየመን ላይ እየወረደ ነው። በዚህ ዓመት 16 ሚሊዮን የሚሆኑ ሰዎች የሚላስ የሚቀመስ አይኖራቸውም። ገና ከወዲሁ እንኳ 50 ሺህ የሚሆኑ የመናውያን ሕይወታቸውን ከሚነጥቀው የረሃብ አደጋ ላይ ወድቀዋል። ዋና ጸሐፊው በአሁኑ ወቅት በዓለም ላይ እጅግ የከፋው ሰብአዊ ቀውስ በሕፃናት ላይ እየተገለጸ ነው ይላሉ። ቻይልድሁድ ኢን የመን ኢዝ አ ስፔሻል ካይንድ ኦፍ ሄል Yemeni children are starving. This year, nearly half of all children under five in Yemen are said to suffer from acute malnutrition. ዛሬ በየመን ህፃን ሆኖ መገኘት ማለት ልዩ በሆነው ገሃነም እንደመገኘት ነው። የየመን ህፃናት ታርዘዋል። በዚህ ዓመት ወደ ግማሽ የሚጠጉት የየመን ህፃናት ከምግብ እጦትና ከእሱም ጋር ተያይዘው በሚመጡ ህመሞች ይሰቃያሉ። ድካም፣ ድብርትን የመሳሰሉት ምልክቶችም ይታይባቸዋል። ከእነዚህ ህፃናት መካከል አራት መቶ ሺህ የሚሆኑት በሚያጋጥማቸው ከባድ የተመጣጠነ ምግብ እጥረት የተነሳ አስቸኳይ ሕክምና ሳያገኙ ሊሞቱ ይችላሉ። ዋና ጸሐፊው ጉተሬዝ በረሃብ የተጠቁ ልጆች ለበሽታ ተጋላጮች ናቸው ይላሉ። በዚያ ላይ እሳቸው እንደሚሉት፣ በየቀኑ የመን ውስጥ ሕፃናት ወይ በጦርነት ይሞታሉ ወይም የአካል ጉዳት ይደርስባቸዋል። ጦርነቱ ከተጀመረበት እንደ ኤሮፓ አቆጣጠር ከ 2014 ጀምሮ ከ 18 ሺህ በላይ የሚሆኑ ሰዎች ሞተዋል ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ዘገባ ሁለት ሺህ የሚሆኑ ሰላማዊ ሰዎች ሕይወታቸውን አጥተዋል ወይም የአካል ጉዳት ደርሶባቸዋል ጉተሬዝ ጦርነቱ መላውን የየመን ትውልድ ሊውጥ ይችላል በማለት ያስጠነቅቃሉ ስለሆነም መቆም አለበት ይላሉ በዚህ መካከል ግን እሳቸው እንደሚሉት በየመን ቢያንስ ከሶስት ሰዎች ሁለቱ የምግብ፣ የጤና ወይም የሕይወት ማሰን በቻ እርዳታ ይፈልጋሉ። እነዚህ አጣዳፊ እርዳታዎች የሚያስፈልጉት ደግሞ የዓለም አቀፉ ማህበረሰብ እርዳታ ከእስከ ዛሬዎቹ ሁሉ እጅግ ዝቅተኛ በሆነበት ሰዓት ነው ብለዋል። ዋና ጸሐፊው ባለፈው ዓመት ከተጠየቀው 19 ቢሊዮን ዶላር እርዳታ ውስጥ እስካሁን የተገኘው ግማሽ ያህሉ ብቻ መሆኑንም ተናግረዋል። እሱም ቢሆን ደግሞ ከሱ በፊት ከነበረው ዓመት ጋር ሲነጻጸር በግማሽ ያነሰ ነበር ብለዋል። እርዳታ መቀነስ ማለት በጠቅላላው ቤተሰብ ላይ የሞት ፍርድ እንደ መበየን ነው ይላሉ ጉተሬዝ ስ I implore all donors to fund our appeal generously. ይህ ከየመን ጉዳይ ወደ ኋላ የምንልበት ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ2018 ካገኘነው እኩልና እንዲሁም ከዚያ ያለፈ የገንዘብ ድጋፍ ማግኘት ይኖርብናል። ረሃብ አገሪቱን ከመዋጡ በፊት ለጋሽ አገሮች ተማጽኗችንን ሰምተው እንዲደግፉ እጠይቃለሁ። እያንዳንዷ ዶላር ዋጋ አላት፣ ትጠቅማለች። ዩናይትድ ስቴትስ የተባበሩት መንግስታት ድርጅት ዋና ጸሐፊን ተማጽኖ ሰምታለች። ምክንያቱም ለተማጽኖው የመጀመሪያውን ምላሽ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። እንዲህ አሉ። ብሊንከን ሚሊዮን ዛሬ ለሰብአዊ እርዳታ የሚውል ወደ 191 ሚሊዮን ዶላር የሚጠጋ ተጨማሪ ገንዘብ ከዩናይትድ ስቴትስ ማግኘታችንን ስገልጽ በደስታ ነው። ይህም የ2021 ዓመት በጀታችንን ወደ 350 ሚሊዮን ዶላር ያሳድግልናል። ዩናይትድ ስቴትስ ቀውሱ ከጀመረበት የዛሬ 6 ዓመት ጀምሮ ለየመን ሕዝብ ከ3.4 ቢሊዮን ዶላር በላይ እርዳታ ሰጥታለች። ብሊንከን ሌሎች አገሮችም በተለይም በቀጠናው ያሉት አገሮች በቸርነት እርዳታቸውን እንዲለግሱ ጠይቀዋል። አያይዘውም ኮቪድ-19 ከሱም ጋር ያለው የኢኮኖሚ ቀውስ የሰብአዊ መብት ቀውሶችን የበለጠ ስለአባባሰው እርዳታችንን በአፋጣኝ መስጠት ይኖርብናል ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ንግድና ምጣኔ ሀብት። ንግድና ምጣኔ ሀብት ባለፈው ሳምንት የምጣኔ ሀብት ባለሙያው ዶክተር አጥናፉ ገብረ መስቀል በኢትዮጵያ የሚታየውን የዋጋ ግሽበት አስመልክቶ ባለፉት ሶስት አስርት ዓመታት ውስጥ የታዩ ለውጦችና መንስዎቻቸውን እንዲሁም መፍትሄዎቻቸውን የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ ማውጣታቸውን ዘግበናል። በሁለት መቶ ሰማኒያ ወራት ዕድሜ ውስጥ ለጥናቱ በተመረጡ 278 የሸቀጥ ዓይነቶች ላይ የታየውን የዋጋ ግሽበት በስራቸው አጋጣሚ ያስተዋሉትን ጨምሮ ዛሬ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የግልና ሙያዊ አስተያየትም ማካፍለናል። በምሽቱም ዝግጅታችን የመንግስት የገንዘብ አስተዳደር፣ የውጭ ምንዛሪ ለውጥ አወሳሰንና በተለይም ሙስና በዋጋ ግሽበቱ ላይ አሳድሮታል ያሉትን ተጽዕኖ ያስረዳሉ። ዶክተር አጥናፉ የምጣኔ ሀብት ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት መምህርም ናቸው። ደረጀ ደስታ ነው ያነጋገራቸው። ቀጥሎ ይቀርባል። የተለያዩ ነገሮች ናቸው እያነሷቸው። ጠቅለል አድርጎ ቢከፋፍሏቸው እና ቢገልጿቸው ለግሽበቱ ዋና ዋና መሰረታዊ ተከታታይ የሆኑ በየጊዜው የሚታዩ ነገሮች ምን ምንድን ናቸው? እዛ ጥናቱ ላይ ለማሳየት እንደሞከር ነው መንግስት በጀት ጉድለትን ለመሸፈን የሚጠቀማቸው የበጀት ጉድለት አስተዳደር ፊስካል ማኔጅመንት የሚባለው ማለት ነው። በአማካይ ለምሳሌ ስምንት ቢሊየን ኢንቨስትመንት ፍላጎት ሲኖር ማቅረብ የተቻለው ሶስት ነጥብ ስድስት ቢሊየን ነው። ስለዚህ ጉድለቱ ወደ አራት ነጥብ አራት ቢሊየኑ ወይ በብድር ወይ በሀገር ውስጥ ብድር ወይ ገንዘብ በማተም የሚመጣ ነው። ይሄ ቀጥታ ወደ ዋጋ ንረት ይሄዳል። ስለዚህ ይሄ በገንዘብ ባልተገባ የገንዘብ አቅርቦት እና አጠቃቀም አለ። ባልተገባ የምንልበት ምክንያት የተገባ የመንግስት የገንዘብ አጠቃቀም ስላለ፣ የተገባ የምንለው ነገር መንግስት ገንዘብ መበደር፣ ማተም፣ ፕሮጀክት ማስፋፋት የሚፈለግ ነገር ነው። ነገር ግን በሌላው ጫፍ ላይ ገንዘቡ በትክክል ወደሚፈለግበት ስራ ይውላል ወይስ መንገድ ላይ ሰርቶ ይቀራል የሚለው ከተቋማዊ አደረጃጀት ጋር ይያያዛል፣ ሙስና ጋር፣ ተወዳዳሪነት ጋር። ይሄ ማለት የመንግስት የወጪ እና የገቢ አስተዳደር በሌላው ጫፍ ላይ ሄዶ ገንዘቡ በትክክል ስራ ላይ ያለመዋል እና ምርትን በዛው መጠን ያለመጨመር፣ ስለዚህ የገንዘብ ብዛት እየጨመረ ይሄዳል። ለምሳሌ የዋጋ ንረቱ ካለው አጠቃላይ የዋጋ ንረት በትልቁ እስከ ሰማንያ በመቶ ሂዶ ያውቃል። ለምሳሌ ይሄ ማለት ምንድን ነው? አንድ የዋጋ ንረት አስር ፐርሰንት ቢሆን ከዛ ስምንቱ የገንዘብ ኢኮኖሚ ባልተገባ መንገድ መሰራጨትን ተከትሎ የሚመጣ የዋጋ ንረት ነው ማለት ነው። አቶ ደረጃ፣ ይሄ ሁል ጊዜ ምክንያቱ ደግሞ የመንግስት የወጪና የገቢ ስርዓቱን ማክሮ ኢኮኖሚውን የሚያስተዳድርበት መንገድ ጋር ተያይዞ ከሚያስተዳድርበት የንጽህና ጉድለት ጋር ተያይዞ የመጣ ነው ማለት ይቻላል። ከበስተጀርባ ብዙ ነገሮች አሉ። ሙስና ብያለው፣ በጣም በጣም የምንከራከርበት ጉዳይ ነው። በዓለም መለኪያ ኢትዮጵያ ለምሳሌ ካለም ራንክ ሲደረግ ኢትዮጵያ ሰላሳ ስምንት ከመቶ ነው ያላት ከመቶ አርባ ሀገሮች መቶ ሀያ ስድስተኛ ላይ ነው ያለች። ለምሳሌ ሁለ ሁለት ሺህ አስራ ስምንት ላይ ይሄ ምን ማለት ነው? ገንዘብ ማስፋፋት እንችላለን፣ መበደር እንችላለን። ያ ገንዘብ ግን በትክክል ስራ ላይ ሳይሆን ዞሮ በተወሰኑ እጆች ከገቡ የተወሰኑ በጣም ጥቂት ሰዎች በቀላሉ ለመግዛት የሚችሉ ነገር ግን በጣም ብዙ ሰዎች መግዛት የማይችሉ ሰዎችን ይፈጥራል ማለት ነው ይሄ ኢኮኖሚ። ስለዚህ መጨረሻ ላይ ግጭት ይፈጥራል፣ የመንግስትን የማኔጅመንት አቅም ይቀንሳል። ስለዚህ ሞኔተሪ ፋክተር፣ የገንዘብ መስፋፋትና ተቋማዊ መለኪያዎች ሙስና የመንግስት የማስተዳደር ችሎታ ማለት የህግ ሩል ኦፍ ሎው የሚባለው እዚህ ተደምሮ ኢንፍሌሽኑን አባብሶታል። በዚህ የተነሳ መዋቅራዊ መልክ ይዞ ይገኛል። ከገንዘብ ጋር የተያያዘ ጉዳይ ያለው ሀገር ውስጥ ከአመራረት እና ከገበያ መዋቅር ጋር ተያይዞ የሚገኝ ነው። ሌላው የማምረቻ ወጪ መብዛት ነው። ስልሳ አራት ነጥብ ሁለት በመቶውን የሀገር ውስጥ ኢንፍሌሽን አስተዋጽኦ ያደርጋል። ለምሳሌ ወደ ውጭ የምልካቸውን እቃዎች ዓለም ላይ ተወዳዳሪ ሆነን ለመሸጥ አቅም ያንሰናል ማለት ነው። ነገር ግን ወደ ውስጥ ማስገባት እንቀጥላለን። ወደ ውጭ ምንዛሪ ገቢ ድክመታችን ላይ ሁሉ ይደርሳል ማለት ነው። እነዚህ ትላልቆቹ ናቸው። ግን በአጠቃላይ ስናጠቃልል የገንዘብ መብዛት፣ የማምረቻ ወጪዎች መብዛት፣ በአቅርቦት በኩል መጣ ችግር እና ተቋማዊ ተግዳሮቶች በኢንፍሌሽኑ በጣም በተለካ ሁኔታ ለዋጋ ጭማሪው ትልቅ አስተዋጽኦ ሆነው ይገኛሉ ማለት ነው። አንዳንዶቹ የብር የብር ዋጋ ምንዛሪው ማነስ መውደቅም አንዱ ለግሽበቱ መባባስ ወይም የግሽበቱ ውጤትም አድርገው ያዩት። ግንኙነቱን እንዴት ነው የሚያዩት? የብር የምንዛሪ ዋጋን ለውጥ በየጊዜው የሚደረገውን። በጣም ልክ ነው። የኢትዮጵያ ውስጥ የብር ዋጋ መጨመር በእንግሊዝኛው ዲቫሎሽን የሚባለው ቀጥታ ሀሳቡ ምን ነበረ፣ አቶ ደረጀ? መጀመሪያውን የኢኮኖሚክስ ጽንሰ ሀሳቡ ብር ዋጋውን ስንቀንስ ኤክስፖርት በሌላ ሀገር ላይ ስለሚረክስ ብዙ ኤክስፖርት እናደርጋለን። በሌላ ጎኑ ደግሞ የዶላር ዋጋ ሲጨምር ወይም የብር ዋጋ ሲቀንስ ኢምፖርት የምናደርገው የሀገር ውስጥ የምናመርተው ወደ የምናመጣው ምርት ዋጋው ስለሚጨምር ትንሽ እንገዛለን። ነበረ ሀሳቡ። ምንም የሚወድቅ ሀሳብ አይደለም በመጽሐፉ መሰረት። መጽሐፉ በኢኮኖሚክስ መጽሐፍ መሰረት የብር የብር ዋጋ መቀነስ ወይም የዶላር ዋጋ መጨመር፣ ነገሮች ሁሉ የተሳኩለት ሀገር ቢሆን ኖሮ፣ ኤክስፖርታችን በመዋቅራዊ ማነቆ ውስጥ ባይገኝ ኖሮ፣ ኤክስፖርትን እንደፈለግነው የምንጨምረው ቢሆን ኖሮ የብርን ዋጋ መቀነስ አይከፋም ነበረ። ለምሳሌ ጃፓኖች ትልቁ ኢኮኖሚክ ፖሊሲያቸው ይህንን ከዶላር ጋር ያለውን ዋጋ ንጽጽር በማጫወት ኤክስፖርት ማብዛት፣ ኢምፖርት መቀነስ ነው። እነሱ ጋር ይሰራል። እኛ ጋር እንግዲህ ያለመታደል ሆኖ የውጭ ፖሊሲ እንዳለ ስናመጣ ምን አይነት ነገር ነው? ኤክስፖርት የምናደርገው እንደፈለግን መጨመር እንችላለን ወይ? ኤክስፖርትን እርሻና የእርሻ ውጤቶች ናቸው አብዛኛዎቹ ኤክስፖርቶቻችን። ስለዚህ ዶላር በመቀነስ የዶላርን ዋጋ በመጨመራችን የብርን ዋጋ በመቀነሳችን በእርግጥ ኤክስፖርት ይጨምራል ወይ ብለን ቁጭ ብለን በሰከነ መንገድ ለመነጋገር ብዙ ጊዜ ብል አናገኝም። ያለመታደል መሆን አለበት። ዶላር ዋጋ በመቀነሱ ኤክስፖርት የሚያደርግ ገበሬ ምርቱን አይጨምርም። ዶላር ዋጋ በመጨመሩም አሜሪካውያን በቀን ሁለት ሲኒ ቡና የጠጡ እንደሆነ እዛ ቡና ብ የኢትዮጵያ ቡና አራት ሲኒ መጠጣት አይጀምሩም። ይሄ ከአምስቱ የስሜት ሕዋሳት ውጪ ያልሆነ የእውቀት ዘርፍ ነበረ። ይህ ሳይሆን ቀርቶ በህጋዊም ሆነ በህገ ወጡ መንገድ የዶላር ዋጋ ሲጨምር፣ የብር ዋጋ ሲቀንስ ያ የቀነሰውን ያህል ኢትዮጵያ ብዙ ጥናቶች ተጠንተዋል። ከአስር እጁ ስምንቱ ቀጥታ ወደ እቃዎች ዋጋ ጭማሪ ይሄዳል። ይሄ ታዳጊ ሀገሮችን በተለይ የፖሊሲ ነጻነት የሌላቸው ሀገሮችን ያደቀቀና እስካሁን በማድቀቅ ላይ የሚገኝ እኛ ግን መማር ያልቻልነው እስካሁን ድረስ በኋላ በመጀመሪያችን እንኳን ለመማር ያልተዘጋጀንና ዓለምን በጣም ያስቸገርን ሰዎች እኛ ነን። አቶ ደርጀ ስለዚህ ይሄ እንዳለ ሆኖ የዶላር የብር ዋጋ የዶላር ዋጋ መጨመር እዚህ ሀገር ውስጥ ፊትለፊት የብሔራዊ ባንክ ዋና ሰዎች ቀርበው ኢትዮጵያ ቴሌቪዥን ላይ አይ ዲቫሉ ስናደርግ የብርን ዋጋ ስንቀንስ ሀገር ውስጥ ዋጋ አይጨምርም አረጋግጠናል ብለው ነግረውን እንግዲህ ያው በትዕግስት ነው የምንኖረው። እኛ አሁን ግን የግድ የቁርጡ ቀን ሲመጣ ግን የግድ መነጋገር በኋላ እንግዲህ ምን ይሻላል የሚለው ላይ መነጋገር አለብን። ሰዎቹ ትክክለኛ ናቸው። ቀጥታ የብር ዋጋ መጨመር መርሳ ለመርሳ ወደ ሀገር ውስጥ ዋጋ ይተላለፋል። ይህ ማለት ምን ማለት ነው ውጭ ሀገር ያለውን የዋጋ ጭማሪ የዋጋ ንረት እኛ ልክ ራፍ እቃውንም የዋጋ ንረቱንም ኢምፖርት እናደርጋለን ማለት አድማጮቻችን ውይይቱ አላለቀም ተከታዩን ክፍል በሚቀጥለው ጊዜ ይዘን እንቀርባለን ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ መልካም ጊዜ በያዝነው ዓመት ሁለት መቶ ሀምሳ ሺህ ሄክታር መሬት በመስኖ እየለማ መሆኑን የኢትዮጵያ የግብርና ምርት ኢንስቲትዩት አስታወቀ። ምርቱ ከውጭ የሚገባውን የስንዴ መጠን በግማሽ እንዲቀንስ እንደሚያደርገውም በኢንስቲትዩቱ የመስኖ ስንዴ ፕሮጀክት አስተባባሪ ዶክተር ዳንኤል ሙለታ ገልጸዋል። ፕሮጀክቱ አርሶ አደሩን ከዝናብ ጥገኝነት እንደሚያላቅቅ፣ የስራ ዕድልና የገቢ ምንጮችንም እንደሚፈጥር አስተባባሪው ጨምረው አስረድተዋል። ናኮር መልካ ዝርዝሩን ይዘዋል። በቆላማው የአገሪቱ አካባቢዎች ላይ የመስኖ ስንዴ ማምረት የሚቻልበት ሁኔታ ላይ ያካሄድነው ምርምር ውጤታማ ነበር ይላሉ በኢትዮጵያ ግብርና ምርምር ኢንስቲትዩት የመስኖ ስንዴ ፕሮጀክት አስተባባሪው ዶክተር ዳንኤል ሙለታ። ለውጤታማነቱም የተለያዩ ሙከራ ማድረጋቸውን የገለጹት ዶክተር ዳንኤል ከዓመት ዓመትም ለውጦች ታይተዋል ብለዋል። በቆላማው አካባቢዎች ላይ በምስሉ ስንዴን ማምረት ይቻላል የሚል ምርምር ሲያካሂድ ነበረ። በትክክል ማምረት እንደሚቻል ቴክኖሎጂዎችን ዴቨሎፕ አደረገ። ቆላ ተስማሚ የሆኑ የስንዴ ዝርያዎች፣ እነሱን በምርምር መሬቶች ላይ ነበር ሲሞክር የነበረው። በምርምር መሬቶች ላይ ውጤታማ መሆኑ ስላገኘ ከፊል አርብቶ አደርና በአርብቶ አደር ማሳዎች ላይ መሞከር ጀመረ። ውጤታማ ሆነ። ስለዚህ ይህንን በሰፊው በቆላማው አካባቢ በመስኖ ስንዴን ማምረት ይቻላል በሚል በላርጅ ስኬል ይዞ መሄድ ጀመረና በሁለት ሺ አስራ አንድ አመተ ምህረት በኢትዮጵያ አቆጣጠር ማለት ነው። ወደ ሶስት ሺ አምስት መቶ ሄክታር ላይ ሙከራ አድርጓል። ከዛ በሁለት ሺ አስራ ሁለት አመተ ምህረት ደግሞ ወደ ሀያ ሺህ ሄክታር ላይ ይህንን የመስኖ ስንዴን በበጋ በቀዝቃዛ ወቅት ማምረት እንደሚቻል አሳይቷል። ውጤቱን በጣም ጥሩ ነበረ። በመጀመሪያ አመት በሶስት ሺ አምስት መቶ ሄክታር ላይ ሲሞከር በአማካኝ እስከ አርባ አምስት ኩንታል ፐር ሄክታር ማግኘት ተችሎ ነበረ። ከዛ ትንሽ ላርጅ ስኬል ስናደርገው ወደ ሀያ ሺህ ሄክታር ስንወስደው ደግሞ በተለያዩ ምክንያቶች ትንሽ ምርቱ ቀንሶ ወደ አርባ አንድ ኩንታል ፐር ሄክታር ማግኘት ተችሏል። እናም በዚህ አመት ማለትም በኢትዮጵያ ሁለት ሺ አስራ ሶስት አመተ ምህረት ከውጭ የሚመጣውን ስንዴ ከሁለት ዓመት እስከ ሶስት ዓመት ውስጥ ለማስቀረት የመስኖ ስንዴ ምርትን እንደ አንድ ትልቅ ግብዓት ተጠቅመን እየሰራን ነው ብለዋል። በዚህ ዓመትም ሁለት መቶ ሃምሳ ሺህ ሄክታር መሬት በመስኖ ስንዴ ለመሸፈን መቻሉን ገልጿል። ዶክተር ዳንኤል በ2013 ዓመተ ምህረት መንግስትም የያዘው አቅጣጫ ምንድን ነው? ከውጭ የሚመጣውን ስንዴ እስከ 17 ሚሊዮን ኩንታል በየአመቱ ይመጣል ኦናቬሬጅ ያ ደግሞ ከአምስት መቶ ሚሊዮን ዶላር በላይ እስከ አንድ ቢሊዮን ዶላር አገሪቱን ኮስት ያደርጋታል ስለዚህ ከውጭ የምናስገባውን ስንዴ አገር ውስጥ በማምረት የውጭ ምንዛሬ ለሌላ አላማ ማዋል አንደኛው የመንግስት አቅጣጫ ነው። ይህንን ለማስቀረት እንግዲህ ዘንድሮ አቅደን የነበረው በሶስት መቶ ሺህ ሄክታር ላይ መስኖ ስንዴን ማምረት ነው። በበጋው በክረምቱ የሚመረተው አለ። ወደ አንድ ነጥብ ስምንት ሚሊዮን ሄክታር ላይ ይመረታል። በእሱ እስከ አምሳ ሶስት ሚሊዮን ኩንታል እናገኛለን። ከሱ በተጨማሪ ግን በመስኖም ስንዴን ማምረት እና ከውጭ የሚመጣውን ኢምፖርት ሰብስቲቱት ለማድረግ እንደ አንድ ፒላር ተደርጎ ነው የተያዘው። ስለዚህ በአሁኑ ሰዓት ወደ መቶ አምሳ ሺህ ሄክታር በመስኖ ስንዴ ለመሸፈን ይችለናል። በሁለተኛ ዙር ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት አሁን መቶ ሺህ ሄክታር አዘጋጅቶ አርሶ ጨርሷል። ዘርም መዝራት ተጀምሯል በሁለተኛው ዙር ስለዚህ፣ እንደ አጠቃላይ በዚህ አመት ወደ ሁለት መቶ አምሳ ሺህ ሄክታር መሬት በመስኖ ስንዴ ልናለማ ነው ማለት ነው። ይሄ ደግሞ አትሊስት ከውጭ የሚመጣውን ስንዴ በግማሽ ይቀንሳል። ወደ ስምንት ነጥብ ሰባት አምስት ሚሊዮን ኩንታል በዚህ በበጋው ወራት በመስኖን እናመርታለን ማለት ነው። ይሄም ለአርሶ አደሩና ለተለያዩ የህብረተሰብ ክፍሎች እንዲሁም ተቋማት ስላለው ጠቀሜታ ያብራሩት ዶክተር ዳንኤል የመስኖ ስንዴ ልማት ምጣኔ ሀብቱን ያንቀሳቅሰዋል ብለዋል። አንደኛ ከውጭ የሚመጣውን ስንዴ ይተካልናል። ሁለተኛ ደግሞ አብዛኛው የእኛ ገበሬ የዝናብ ጥገኛ፣ አሁን ግን መስኖን በመጠቀም መሬቱን ጾም በሚያሳድርበት ወቅት ወደ ምርት ገባ ማለት። ስለዚህ የስራ እድል ይፈጥራል። ኢንካም ጀነሬሽን ይጨምራል እንደገና ደግሞ የተለያዩ የማህበረሰብ ክፍሎችን ወደ ስራ ውስጥ ያስገባል። ማሽነሪ የሚያከራዩ ሰዎች ወደዚህ ውስጥ ይገባሉ። የትራንስፖርት አገልግሎት የሚሰጡ ሰዎች ወደዚህ ውስጥ ይገባሉ። ከውጪ የሚያስገቡ የግል ፋብሪካዎች በዚህ ወራትም ራሱ ሰብት ላይ ያገኛሉ ማለት ነው። የቀን ሰራተኞች ብክል በቀን ሰራተኞች ምግብ የሚያቀሙ ከስራ ዕድል ፈጠራ ከውጭ ምንዛሬ መተካት እንዳለ ዘሆል ቼኑን ያንቀሳቅሰዋል ብለን ነው የምናምነውና ስለዚህ እንዳጠቃላይ ኢኮኖሚውን እያንቀሳቀሰዋል። አቶ ደርጄ በቀለ በምዕራብ ሸዋ ዞን የጀርሰለፈ ወረዳ አርሶ አደር ናቸው። ከዚህ በፊት የዝናብ ወቅትን ብቻ እየጠበቁ በአመት አንዴ ብቻ ሲያመርቱ መቆየታቸውን ገልጸዋል። በአሁኑ ጊዜ ግን ወደ መስኖ ስንዴ ምርት መግባታቸውን ጠቁመው ስላገኙት ጥቅምም እንዲህ ይገልጻሉ። አምና ትንሽ ሞኮረ ነበረ። በአንድ ቀርጥ ላይ አላመንበትም ነበረ። በእውነት ለመናገር ከሆነ እውነቴ፣ አሁን በመስኖ ስራ ይሆናሉ የሚለውን ለማየት አምና አንድ ቀርጥ ላይ አርሼ ነበረ። አንድ ቀርጥ ማለት ምን ያህል ማለት ነው? አንድ አራተኛ የኤክታር ሩብ፣ ሩብ። እሺ፣ እሱ ላይ ጥሩ ምርጣ። ዘንድሮስ፣ ዘንድሮ አንድ ኤክታር ካሪታለ የተለየ ነገር ያለው በፊት አንድ ጊዜ ያችን እየክረምቷን ዝናብ ጠብቀን ነው የምናርሰው። አሁን ግን በዚህ በመስኖ ስራ ከሁለት እስከ ሶስትን ማስቀጣችለናል በመጋቢትና በግንቦት እና በጣም በጣም የኤጀር ሰለፎ ግብርናና ተፈጥሮ ሀብት ጽፈት ቤት ምክትል ኃላፊ አቶ አብዲሳ ሀይሉ የወረዳው አርሶ አደሮች ባለፉት ሁለት ዓመታት የመስኖ ስንዴ እያመረቱ እንደሚገኙ ገልጸዋል። አምናን ከዘንድሮ በማነጻጸርም እንዲህ ብለዋል። ሆነው የሚሸሙኩን በርቴን የወረዳችን አርሶ አደሮች ከዚህ በፊት የመስኖ ስንዴን የማምረት ልምምድ አልነበራቸውም። ያምርቱ የነበረው አትክልትና ፍራፍሬ ነበር። ከትልቅ ጥረት በኋላ ግን ዘንድሮ ተሳክቶልናል። ባለፈው ዓመት 480 ሄክታር መሬት ላይ የመስኖ ስንዴ አምርተን ነበር። ዘንድሮ ደግሞ በሁለት ዙር ከ2600 ሄክታር መሬት በላይ በመስኖ ስንዴ ለመሸፈን ችለናል። አርሶ አደሮቻችን ለመስኖ ስንዴ ምርት የሚያስፈልጉ ግባቶችን ሙሉ በሙሉ በመጠቀምና በባለሙያ በመታገዝ በዚህ ዓመት ጥሩ ምርት እናገኛለን ብለን እናምናለን ብለዋል። በሁለትና ሶስት ዓመት ጊዜ ውስጥ የስንዴ ምርት ከውጭ ማስገባት ለማቆም ታቅዶ እየተሰራ ቢሆንም ይሄ እቅድ እንዳይሳካ እንቅፋት ሊሆኑ የሚችሉ ችግሮች ላይም ትኩረት አድርገው እየሰሩ መሆናቸውን የመስኖ ልማት ፕሮጀክት አስተባባሪው ዶክተር ዳንኤል ሙለታ ገልጸዋል። ከእነዚህም መካከል የመስኖ መሰረተ ልማት እና ሜካናይዜሽን አገልግሎቶች ዙሪያ ተከታዩም ብለዋል። የመስኖ መሰረተ ልማት ትልቅ ማነቆ ነው። ሁለተኛ ደግሞ ሜካናይዜሽን ሰርቪሱ በጣም መሻሻል አለበት። ምክንያቱም ቆላማው አካባቢ ላይ ሰፊ መሬት ቢኖርም ሰፊ ሌበር የለም። ሰው ኃይል እጥረት ስላለ እሱን በሜካናይዜሽን መተካት አስፈላጊ ነው። ስለዚህ የሜካናይዜሽን ሰርቪሱ በደንብ መጠናከር አለበት። እንደገና ደግሞ የኢንፑት ሲስተሙ ከተሻሻለ በአጭር ጊዜ ውስጥ ከውጭ የሚመጣው ስንዴ በሀገር ውስጥ ምርት መተካት ይቻላል። ኢቭን ጥርፍ አምራች መሆኑን ይጠይቃል። የአርሶ አደሮች ስልጠናንም በተመለከተም የገለጹት ዶክተር ዳንኤል አርሶ አደሩ ቁጭት ቢያድርበትም ለመስኖ ስንዴ ምርት ውጤታማነት የሁሉም አካላት ርብርብ ያስፈልጋል ሲሉ እንዲያብራርተዋል። ወደ ታች ወረድ ለአርሶ አደሮችን ስታናገር ቁጭት ነው ያደረባቸው በከፍተኛ ልክና ቁጭት ወደ ስራ ገብተዋል አሁንም በሰፊ መሰራት አለበት ምክንያቱም አብዛኛው ቦታ ላይ በበጋ ስንዴ ይበቅላል የሚል እምነቱም አልነበራቸው እውነትም እነሱ ብቻ ሳይሆን ባለሙያዎችም እምነት አልነበራቸው እና ሰፊ ግንዛቤ አሁን መፍጠር ያስፈልጋል በተለይ እንደናንተ በሚዲያ ባለሙያዎችን መሳተፍ አለባቸው በዚህ ዘርፍ በአፋርና ሶማሌ ክልሎች በመሰረተ ልማትና ጎርፍ ችግር በተፈለገው መጠን ወደ ተግባር አልተገባም ያሉት ዶክተር ዳንኤል በአማራና ኦሮሚያ ክልሎች ግን የመስኖ ስንዴ ልማቱ ውጤታማ የ እየሆነ ነው ብለዋል። በሚቀጥለው ዓመት ደግሞ ወደ ደቡብ ክልል ማስፋፍቶ ለመስራት አስተባባሪው አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ሰዓት እና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዶ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አዱላ ከበደ ነኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ ኤውሮፓ አቆጣጠር የካቲት 8 2021 የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሜሪካ ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ጋር ያላትን የስራ ግንኙነት እንደገና በአስቸኳይ እንዲጀመር መወሰኗን አስታውቀዋል ይላል የዕለቱ ርዕሰ አንቀጽ። ሀተታውን ሲጀምር ዩናይትድ ስቴትስ ዴሞክራሲን፣ ሰብአዊ መብትና እኩልነትን ማዕከል ያደረገው የውጭ ግንኙነቱ ፖሊሲዋ እንዲቀጥል ትጥራለች ይላል የዕለቱ ርዕሰ አንቀጽ። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ፕሬዚደንት ባይደን ይህንን ራዕይ ተግባራዊ ለማድረግም ዘርፈ ብዙ የሆኑ ውጤታማ ስልቶች አስፈላጊ መሆናቸውን በመግለጽ የውጭ ጉዳይ ሚኒስቴር በአስቸኳይ ከተባበሩት መንግስታት የሰብአዊ መብቶች ኮሚሽን ጋር ተመልሶ በቅርበትና በጥልቀት እንዲሰራ መመሪያ ሰጥተዋል ማለታቸውን ርዕስ አንቀጹ ያስረዳል። የውጭ ጉዳይ ሚኒስትሩም አያይዘው በእርግጥ የሰብዓዊ መብቶቹ ጉባኤ አጀንዳውን አባልነትና ቀዳሚ ትኩረቱ ላይ ማሻሻያዎችን ማድረግ ያለበት መሆኑን ጨምሮ በእስራኤል ያደረገው አድሏዊነት መስተካከል ያለበት መሆኑን መናገራቸውን ርዕስ አንቀጹ ጠቅሷል። ይሁን እንጂ ሚኒስትሩ እንደ ኤሮፓ አቆጣጠር በሰኔ 2018 ከጉባኤው መውጣታችን ትርጉም ያለው ለውጥ አላመጣም። ይልቁንም የአሜሪካ አመራር አለመኖር አምባገነኖች አጀንዳዎቻቸውን ለማስፈጸም ሙከራዎችን እንዲያደርጉ ክፍተት ፈጥሯል ማለታቸውን ርዕስ አንቀጹ አመልክቷል። ዩናይትድ ስቴትስ የተባበሩት መንግሥታትን የስደተኞች ጉዳይ ኮሚሽን አሰራር ለመለወጥ ከፈለገች መጀመር ያለባት ከውስጥ ነው ሲሉ የሚኒስቴሩ ቃል አቀባይ ፕሬስ የሚከተለውን ተናግረዋል ፕሮሞት ፈንደመንታል ፍሪደምስ ፕሮቴክት ዘ ራይትስ ኦፍ ወመን girls, LGBTQI individuals, and other marginalized communities while promoting accountability for human rights violators around the world. <laughs> መብት ማስተዋወቅ ይቻላል። ርዕሰ አንቀጹ በመቀጠል በተባበሩት መንግስታት የሰብአዊ መብት ኮሚሽን ውስጥ እንደገና ተመልሶ የመሳተፉ ሂደት የዩናይትድ ስቴትስ ልዑካን በጄኔቭ የኮሚሽኑ መደበኛ ስብሰባም ሆነ በበርማ ጉዳይ ላይ ለመምከር በጠራው ልዩ ስብሰባ ተጀምሯል ካሉ በኋላ፣ ቃል አቀባዩ ለጊዜው አሁን ያለን ተሳትፎ በታዛቢነት ይሆናል በጉባኤ ውስጥ እንድንናገር በድርድሮች ላይ ተሳታፊ እንድንሆንና ከአጋር አገሮች ጋር አብረን እንድንሰራ ያስችለናል ማለታቸውን ርዕስ አንቀጹ ጠቅሷል። በመጨረሻም የውጭ ጉዳይ ሚኒስትሩ ብሊንከን እንደሚሉት ዩናይትድ ስቴትስ ከኮሚሽኑ ጋር ገንቢ በሆነ መንገድ ተሳታፊ ስትሆን፣ ከሌሎች አገሮችና ወዳጆች ጋር በመሆን አዎንታዊ ለውጥ ማምጣት ይቻላል ብለዋል ሲል ርዕስ አንቀጹ ሐተታውን ይደመድማል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምረው በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባት እና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር